The Voice of America. በአማራ ክልል ግጭት ተከስቶባቸው በነበሩ አዋሳኝ አካባቢዎች ትምህርት መጀመሩን የክልሉ የትምህርት ቢሮ አስታውቋል። የስምንተኛ ክፍል ክልል አቀፍ ፈተናም ከታህሳስ 12 እስከ 14 እንደሚሰጥ የትምህርት ቢሮው ኃላፊ ዶክተር ይልቃል ከፋለ ገልጸዋል። ከባህር ዳር አስቴር ምስጋናው ዝርዝሩን ይዛለች። ከኮቪድ 19 ጋር በተያያዘ ተቋርጦ የነበረውን ትምህርት ለማስጀመር ተችሎ ነበር ይላሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ። የተከፈተው ትምህርት ብዙም ሳይቆይ በሰሜኑ የሀገሪቱ ክፍል ከተካሄደው ሕግን የማስከበር ዘመቻ ጋር በተያያዘ ትምህርት ቤቶች መልሰው እንዲዘጉ ሆነዋል። ከትናንት ሰኞ ጀምሮ ሕግን የማስከበር ዘመቻው በተካሄዱባቸው አዋሳኝ አካባቢዎች ያሉትንም ጨምሮ ትምህርት ቤቶች ተከፍተዋል ብለዋል። አሁን በተጨባጭ በክልላችን በተለይ በወሰን አካባቢ አንጻራዊ ሰላም እየሰፈነ በመሆኑ ትምህርት ቤቶች ስራ እየጀመሩ ይገኛሉ። በተለይ በሰሜን ወሎ፣ በዋግምራ፣ በሰሜን ጎንደር፣ በማዕከላዊ ጎንደር፣ በምዕራብ ጎንደር አዋሳኝ አካባቢ ትምህርት ቤቶች ተዘግተው ነበረ። ስለዚህ አሁን አንጻራዊ በሆነ መንገድ ትምህርት ቤቶች እየተከፈቱ ይገኛሉ፣ ከትናንት ሰኞ ጀምሮ ማለት ነው። በተለይ በአዋሳኝ ወረዳዎች ትምህርት ለማስጀመር የተወሰነው በጸጥታው ስጋት እንደሌለና ለወደፊቱም እንደማይኖር በመረጋገጡ ነው ብለዋል ዶክተር ይልቃል ጸጥታው በቀጣይም አሁን እንዳየነው የህብረተሰቡ ተሳትፎ በጣም ከባድ ነው ጠንካራ ነው የአካባቢውን ሰላም ለመጠበቅ ከፍተኛ ተነሳሽነት አለ እና ይሄ ሰላም የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል የሚል እምነት ስላለ በጸጥታ በኩል የሚያስፈራ ነገር የለውም ማለት ነው ከዚህ ጋር በተያያዘ የስምንተኛ ክፍል ክልላዊ ፈተናን በመጪው ታህሳስ ከ12 እስከ 14 እንደሚሰጥ ጠቁመዋል። የ12ተኛ ክፍል ብሔራዊ ፈተና ደግሞ የትምህርት ሚኒስቴር በሚያወጣው መርሃ ግብር ይገለጻል ብለዋል። በኮቪድ ምክንያት ትምህርት ቤቶች ለረጅም ጊዜ በመዘጋታቸው በዚያ የተነሳ በተሟላ መንገድ ትምህርቱ ባይጠናቀቅም ትምህርት ከተከፈተ ጀምሮ በተወሰነ ደረጃ ማካካሻ ለመስጠት ጥረት በመደረጉ አሁንም ይሄ ሕግን የማስከበር በክልላችን አዋሳኝ አካባቢዎች በመጣ የጸጥታ ችግር ምክንያት ተዘግተው የነበሩት ለተወሰነ ጊዜም ቢሆን ተማሪዎች በስነ ልቦናቸው እንዲዘጋጁ ለማድረግ ታስቦ ምናልባት ከዚህ ደግሞ የተራዘመ ጊዜ ቢሄድ የበለጠ ቀሪውን የትምህርት ዘመን ስለሚጎዳው እና ተማሪዎች እንዲጨናነቁ ስለሚያደርግ በመሆኑ ባለችው ጊዜ አጣጥመን ፈተናው ያው ከተሳስ 12 እስከ ተሳስ 14 ባለው ጊዜ እንዲሰጠ ወስኗል ማለት ነው። በዚህ አመት ስምንተኛ ክፍል የሚያስፈትኑ ትምህርት ቤቶች ወደ አምስት ሺ አንድ መቶ ስልሳ ሁለት ትምህርት ቤቶች ናቸው። በእነዚህ ትምህርት ቤቶች በመደበኛ በማታም እና በግልም በአጠቃላይ ወደ 415130 ተማሪዎች ይፈተናሉ ብለን እንጠብቃለን። ስለዚህ እነዚህ ተማሪዎች የተደራረበ ችግር እያጋጠማቸው በጥናታቸው ላይ በትምህርታቸው ላይ ከፍተኛ ጉዳት የደረሰባቸው ቢሆንም ያለውን ወቅታዊ ሁኔታ የሚታለፍ መሆኑን በመረዳት ተሳስ 12 እስከ 14 የሚሰጥ በአጭር ጊዜ ቢሆንም መሸበር፣ መጨነቅ ተማሪዎች አይገባቸውም። በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ የሀገሪቱ መንግስት ሕግን የማስከበር ዘመቻል ሲያካሄድ መቆየቱና ከዚሁ ጋር ተያይዞ በተለይ በአዋሳኝ አካባቢ ያሉ ትምህርት ቤቶች ሙሉ በሙሉ ተዘግተው እንደቆዩ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር